ጣዕመ ተስፋይ በመቀለ ከተማ በሚገኝ ትግራይ ፖሊቴክኒክ ኮሌጅ ላይ የኤሌክትሪክ ሲቲ አስተማሪ ነው። የፈጠራ ስራዎች ገና ተማሪ እያለ እንደ ጀመረው ይናገራል። የሆነ አዲስ ነገር በተለይ አንዳንድ አካባቢው ስንቃኘው አንዳንድ የሚያስቸግሩ ስራዎች ወይም የሆነ ነገር ሳይ አዲስ ነገር መፍጠር እና ያንን ችግር እንዴትን መፍታት እንዳለበት ዝም ብዬ አስባለሁ እና ከዛ ሳስብ ሳስብ አንዳንድ ሀሳቦች ሲመጡልኝ ያው ያ ሀሳቡ ወደ ተግባር ቀይሬ ምን ምን እንደሚሰሩ እንትና ከዛ በመነሳት ነው እንች ፈጠራዎች የሚመጡልኝ ማለት ነው። ያው የመጀመሪያ ስራ ተማሪ ያለሁ ዶንባስኮ ቴክኒካል አድዋ የሚባል ነበረ። እሱ ጋር ያለን ውድድር ነበረ፣ የፈጠራ ውድድር ከዛ ዛ ላይ ያለን ያው ባለ ሁለት እንትን ምድጃ ማሞቂያ ያለበት ሰርች ነበር። ዲዛይኑም ለየት ያለ ነው። አሁን በአራት ማዕዘን ሆኖ የራሱ የሆነ ዲዛይን አለበት። በአሁኑ ሰዓት በብዙ ቦታ ይገኛሉ። ግን ለመጀመሪያ ጊዜ በዛን ጊዜ ከሌላ እንትን ሳይው የሌላ ከጋዝ የሚያቀጣጥሉ ምድጃዎች በማየት ዲዛይኑ ከሱ አንዳንድ ነገሮችን በማየት ታግዤ የሰራሁት ነው ማለት ነው። ከዚህ በፊት በብረታ ብረት ስራዎች ለተሰማሩ ሰዎች በቀላሉ ከቦታ ወደ ቦታ በማንቀሳቀስ ሊጠቀሙበት የሚችሉ ለብየዳ የሚውል ማሽን ሰርቶ አቅርበዋል። ይህንን ስራውም በጥቃቅንና አነስተኛ ኢንተርፕራይዝ ተባዝቶ ወደ ተጠቃሚዎች መሸጋገሩ ተናግሯል። አዲግራት ገና ፍረሽ ያለሁ ጋራጆች ለጥገና ሲሄዱ ይሄ ምንድን ነው የሚባለው ዌልዲንግ ማሽን ትልቅ በጋሪ ወይም በሌላ መጫኛ ይዘው ነው የሚንቀሳቀሱ፣ እና አንድ ሰው ይዘም ማይሄድም ረዳት ያስፈልጋል። ስለዚህ እነዚህ አስቸጋሪ የሆነ እንትን እንቅስቃሴ ሳይ ለጥገና የሚያስፈልግ ወደ ላይ ወጥተህ የምትሰራበትም በጣም አስቸጋሪ ነው። ስለዚህ ይህንን የሚተካ ለምን አነስ ያለ ዌልዲንግ ማሽን ለምን አልሰራም ብዬ ያው ተንቀሳቃሽ ወልዲንግ ማሽን ትንሽ ሰርቼ ነበር ማለት ነው። ጥቃቅንና አነስተኛ ተቋማት በሚባሉ እንዲ ባዛ ተብሎ እነሱ ተሰጣቸው። ያው ተባዝተዋል፣ ተሰርተለታል ማለት ነው። ሌላ የጣዕመ ስራ ደግሞ የተጣሉ የፕላስቲክ ጠርሙሶች በመጠቀም ማቴኒላ የሚሰራ ማሽን ነው። በአሁኑ ጊዜ ደግሞ ኮሮና ለመከላከል ሲባል ወደ ክልሉ የሚገቡ መኪኖች ኬሚካል በቀላሉ ለመርጨት የሚያግዝ መሳሪያም ሰርቷል። ጣዕምም ሙሉ ለሙሉ በሰው ኃይል ስለሆነ የሚሸፍንበት ቦታ አነስ ያለ ነው። ስለዚ አነስ ስላለ ጥሩ አድርጎ ዲስኢንፌክት ማድረግ አለበት። ስለዚህ ቶሎራንሱ ያነሰ ነው ማለት ነው። ስለዚህ እነዚህ ነገሮችን በተሻለ መንገዱ መሰራት ስላለበት አንደኛው ወደ መቀለ ከተማ የሚገቡ እና ወደ ትግራይ ጠቅላላ የሚገቡ ተሽከርካሪዎች እዛ የሚሰራ ስራ ለማገዝ ተብሎ ከሶስት ጓደኞች ጋር አንዱ ሁለት የኤሌክትሪካልና አንድ ደግሞ በመካኒካል የሚያግዘኝ ለብየዳ ምናምን ሆነን በኮሌጅ ውስጥ ነው እየስራ ነው ያለ ነው ማለት ነው። ከዛ ደግሞ ባለፈ እሱን ከጨረስን በኋላ የቀጣዩ ስራችን ሰው ዲስኢንፌክት የሚያደርግ በሮማናት አደባባይ ላይ ነው የምንሞክረው እያሰብነው በሀሳብ ማለት ነው። ስለዚህ እዛ የሚንቀሳቀስ ሰው የአውድስ ኢንፌክት ያደረገ ራሱ ለሰውም እንትን አድርገን ያው ሰው ሙሉ አካሉን በእንትኑ ያልፋል። የግድግዳ ቴሌፎን ሚሽን እንትን የሚለያበት አለ አይደለ? አነስ ያለ እንትን በር አይነት ያለበት እንደሱ አይነት ተተክሎ ሰው በዛ ያልፋል እና ከዛ ኬሚካል ይረጨበታል ለሰው ማለት ነው። ፎግ ሲስተም የሚባል አሰራር ነው። ምን እንትን ምለው ፎግ ማለት ይ ምንድን ነው? ከደመናማ አይነት እንትን የሚበን አይነት እንደሱ አይነት ነው የምንጠቀምበት እናም የሚያበሰብስ ነገር የለበትም። በቻይና አለ። በሌሎች በሌሎች በህንድም እንትን አንዳንድ ሪሰርች ስናደርግ በቪዲዮዎች ታግዘን ነው ያየ ነው ስለዚህ ያንን ነገር ለመስራት የሚያግተን ነገር የለም። ቀላል ነው ብለን ነው የምናስበው። በኮሮና የተያዙ ሰዎች ለመተንፈስ የሚያግዛቸው በኤሌክትሪክ የሚሰራ ማሽንም ሰርቶ በባለሙያዎች እንዲታይና ወደ ሙከራም እንዲገባ እየሰራ መሆኑ ገልጿል። ያው እስኪ ሰው ሲታመም ደግሞ የሚያግዝ ነገር ሌላ ምን ይሆን፣ እንትን ላደርግ እችላለሁ ብዬ ያው ሳስብ ሳስብ ቬንትሌተር የሚተካልን በአንጉባክ ተጠቅመን ለማስተንፈሻ ስነስርዓት የሚጠቅመን አነስ ያለ በቀላል መንገድ ከአካባቢ ከገበያ የማይታጣ እቃዎችን በመሰባሰብ ቀለል ያለ ስራም ሞክሬ ያለሁ ማለት ነው። ለማስተንፈሻ የሚያግዘን መሳሪያ ውጤታማነቱ አሁን ካሌብሬሽን ብቻ ነው የሚቀረው። ከእድሜ አንጻር አምቡባግ ነው የተጠቀምኩት። ስለዚህ ይሄ አምቡባግ የአዳልት ነው ማለት የትላልቅ ሰዎች። ስለዚህ ያንን ስራ ለህጻናትም፣ ለሁሉም ማንኛውም አይነት እድሜ መካተት አለበት። ስለዚህ ያንን ለማካተት ስንትም ያክል ፕሬዠር ነው መሰጠት ያለበት። በየእድሜው በየእንትኑ የህመሙ ክብደት እንትን በማየትም እነኚህ ነገሮችን ማዕከል በማድረግ ነው መሰራት ያለበት። በቀጣይ ችግር ፈቺ በሆኑ ስራዎች ላይ ትኩረት አድርጎ እንደሚሰራም ተናግሯል። ለአሜሪካ ድምጽ ሙልጌታ ጽበሀ መቀለም